ሰላም ለእናንተ ይሁን። የሰኔ 16 2013 ዓ ም የጋቢና ቪኦኤ ስርጭት ጀምረ። ሰላማዊ ሰልፉን ስናደርግ ከሀገራዊ ፖለቲካል ሹ አንጻር ሰላማዊ ሰልፉን ማድረግ አልተፈለገም ነበር እንደ ሐኪምን እንዳጠቃላይ በሰላማዊ መልኩ እንዲፈታ ነበር የአብዛኛዎችን ፍላጎት ካለው የፖለቲካል ኢንስቴቢሊቲ አንጻር ኢትዮጵያ ውስጥ ያለው የሐኪሞች ቁጥር ከህክምና ፈላጊዎች ቁጥር ጋር ሲነጻጸር ተመጣጣኝ አለመሆኑ ቢሰማም እጩ ሐኪሞች ግን ሥራ ለማግኘት እንደተቸገሩ ይናገራሉ። ለምን? ይህን የሚመለከተው ዘገባ በምሽቱ ይደመጣል። እንግሊዝኛ ባንችል የኒ ያክል ጉዞ መጓዝ አንችልም እና ቋንቋ ድልድይ ነው። ትርጉም ስራ የምንሰራ ደግሞ የድልድዩ ገንቢዎች ነን። አምላኩ ቢክስን የሰማናቸው ኢትዮጵያውያንና የውጭ ሀገር ዜጎች አንዳቸው አንዳቸውን ቋንቋ እንዲያውቁ ለማገዝ ማህበራዊ መገናኛን በመጠቀም ላይ ያሉ የምሽቱ እንግዳችን ናቸው። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስይ መመራለው። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ስምኝ ሸቆየ አመሰግናለሁ ሀብታሙ ፍራንስ 24 የተሰኘው ዓለም አቀፍ መገናኛ ብዙሃን በአልጄሪያ ዲሞክራሲን ለመጠየቅ እየተካሄደ ያለውን የተቃውሞ ሰልፍ በመዘገቡ ሀገሪቱ ፍቃዱን ለመሰረዝ መወሰኗ ሰሜን አፍሪካ ውስጥ የሚገኙ ሚዲያዎች ምን አይነት ተጽዕኖ ውስጥ ሆነው እንደሚሰሩ ያሳያል ሲሉ ተንታኞች ተናግረዋል። በፈረንሳይ መንግስት ባለቤትነት የሚተዳደረው የዜና ተቋም በዚህ ወር መጀመሪያ ላይ ከአልጄሪያ እንዲባረር የተደረገው ሀገሪቱ እየተካሄደ ያለውን ሂራክ የተሰኘ የተቃውሞ እንቅስቃሴ በሚዘግቡ ሚዲያዎችና በመንግስት መካከል የተፈጠረውን ውጥረት ተከትሎ ነው። ሂራክ የተሰኘው የተቃውሞ እንቅስቃሴ የጀመረው እንደ አውሮፓውያን አቆጣጠር በ2019 ዓ ም የቀድሞውን ፕሬዚዳንት አብዱላዚዝ ቡተፍሊካ ስልጣናቸውን እንዲለቁ በመጠ ጠየቅ ነበር። ሆኖም ተቃውሞው ቀጥሎ በሀገሪቱ ተሀድሶዎች እንዲደረጉ መጠየቅ በመቀጠሉ ባለስልጣናት ሰልፉን የሚዘግቡም ሆነ መንግስትን የሚተቹ ጋዜጠኞችን ሲያፍኑ ቆይተዋል። የተለያዩ ዘገባዎችና የሰብአዊ መብት ተሟጋሽ ድርጅቶች እንደሚሉት በአልጄሪያ የሚገኙ ጋዜጠኞች ተደጋጋሚ ወከባና ድንገተኛ ስር ይደርስባቸዋል። የተለያዩ የዜና ድህረ ገጾችም ታግደዋል። በ2020 በወጣው ህግ መሰረትም የህብረተሰቡን ደህንነት የሚያወኩ ጋዜጠኞች እስከ አምስት ዓመት እስር እንደሚጠብቃቸው ተነግሯል። ፍራንስ 24 ከሀገሪቱ መታገዱን ተከትሎ የአልጄሪያ የኮሚኒኬሽን ጉዳዮች ሚኒስቴር ባወጣው መግለጫ የሚዲያውን ፈቃድ የመሰረዝ ውሳኔው የተላለፈው ዘጋቢው በመንግስት ላይ የጸበኛነትና እልህ ባህሪ በማሳየቱ መሆኑን አስታውቋል። በተጨማሪም ዘጋቢው ሙያው የሚጠይቀውን ስነ ምግባር ባለማክበሩና መረ ጃን በመጠምዘዝ እና በማሳሳት በመዘገቡ ነው ብሏል። ወደ ኮቪድ ወሬዎች ስናልፍ አፍሪካ ውስጥ አራት መቶ ሚሊየን ለሚሆኑ ሰዎች ክትባት ለመግዛትና ለማከፋፈል የዓለም ባንክ ከአፍሪካ ሕብረት ጋር ሕብረት ፈጥሮ መስማማቱን ትላንት አስታውቋል። በድህረ ገጽ አማካኝነት በተደረገ ጋዜጣዊ መግለጫ የዓለም ባንክ የማኔጅመንት ስራዎች ዳይሬክተር የሆኑት አክሴል ቫን ትሮትንስበርግ እንደተናገሩት ባንኩ አራት መቶ ሚሊየን በአንድ ጊዜ የሚሰጠውን የጆንሰን ኤንድ ጆንሰን ክትባት መግዛት ብቻ ሳይሆን ለማከፋፈልም ጥምር የሚረዳ 12 ቢሊዮን ዶላር ገንዘብ አቅርቧል። እርዳታው ለአፍሪካ ክትባት አቅራቢ ግብረ ሀይሉን የሚያግዝ መሆኑም ተገልጿል። የዓለም ባንክ ይህን ውሳኔውን ያሳለፈው የአፍሪካ የገንዘብ ሚኒስትሮችና የባንኩ ተወካዮች በሀገሪቱ ላይ ሶስተኛ ዙር ወረርሽኝ እንዳይነሳ ለማድረግና ክትባት በፍጥነት በሀገሩ ላይ መሰራጨት በሚችልበት መንገድ ላይ ከተወያዩ ከአንድ ቀን በኋላ ነው። ቫን ባንኩ ገንዘቡን የሚሰጠው በክትባት አቅርቦት ዙሪያ በዓለም ዙሪያ ባሉ የበለጸጉ ሀገራትና ባልበለጸጉ ሀገራት መካከል ያለውን ልዩነት ለማጥበብ በሚደረገው ጥረት መሆኑን ተናግረዋል። አክለውም ከአፍሪካ ህብረተሰብ ከአንድ በመቶ ያነሰ ሰው ክትባቱን መውሰዱን አስታውሰው አፍሪካ ክትባቱን ለማግኘት በሚደረገው ጥረት ውስጥ ተገላለች። ይህ አለም አቀፍ ወረርሽኝ ከመሆኑ አንጻር ይህን ማስተካከል አለብን። አለም አቀፍ መፍትሄና አለም አቀፍ ትብብር ያስፈልጋል ብለዋል። ፕሮጀክቱ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ2022 በአህጉሪቱ የሚኖሩ 60 ከመቶ ሰዎችን ለመከተብ የያዘውን እቅድ ለማሳካት ትልቅ እርምጃም እንደሆነ ተገልጿል። ዩናይትድ ስቴትስ ሰኔ 27 ከምታከብረው ነጻነት ቀኗ አስቀድሞ ሰባ ከመቶ የሚሆነውን ጎልማሳ ማህበረሰብ ለመከተብ የሀገሪቱ ፕሬዝዳንት ጆ ባይደን አውጥተውት የነበረውን እቅድ ማሳካት እንደማትችል ዋይት ሀውስ ትላንት ባወጣው መግለጫ አስታውቋል። የዩናይትድ ስቴትስ ባለስልጣናትም ትኩረታቸውን በክትባቱ ዙሪያ ጥርጣሬ ላላቸው ሰዎች የሚሰጠውን ትምህርት ወደ ማጠናከሩ እያደረጉ ነው። በዩናይትድ ስቴትስ ውስጥ በቫይረሱ የሚያዙ ሰዎች ቁጥር ቫይረሱ ከጀመረ ያለፈው ዓመት መጋቢት አንስቶ ከታየው እጅግ ዝቅተኛው ቁጥር ላይ ያለ ቢሆንም ክትባቱን በማዳረስ ረገድ ግን የታሰበውን ግብ ማሳካት አልተቻለም። ለዚህ ችግሩ ደግሞ እድሜያቸው ከ18 እስከ 26 ዓመት ያሉ ወጣቶች ጋር መሆኑን የዋይት ሀውስ የኮቪድ-19 ምላሽ ግብረ ኃይል አስተባባሪ ጄፍ ዜንትስ ተናግረዋል አክለውም የአሜሪካ ወጣቶች ኮቪድ-19 እነሱን እንደማያጠቃቸው አርገው ስለሚያስቡ ክትባቱን ለመውሰድ ተነሳሽነት የላቸውም ብለዋል ሆኖም ዋይት ሀውስ እንዳስታወቀው ዕድሜያቸው ከ30 ዓመት በላይ ከሆኑ የአሜሪካ ነዋሪዎች ሰባ ከመቶ ክትባቱን ወስደዋል የዩናይትድ ስቴትስ የበሽታ መከላከል እና መቆጣጠር ድርጅት በተለይ ነጭ ያልሆኑ አሜሪካውያን ክትባቱን በስፋት እየወሰዱ ቢሆንም አሁንም ተጨማሪ ስራ እንደሚጠይቅ አስታውቀዋል። አድማጮች፣ ለሰዓቱ የያዝኳቸው ዜናዎች ይህንን ይመስላሉ። አዘጋጆች፣ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ወጣቶች ላይ ያተኮረ የአሜሪካ ድምፅ መርሃ ግብር ነው። ስለምታዳምጡ እናመሰግናለን። ከማኅበራዊ መገናኛ ገጾቻችን በተጨማሪ 202276379 ላይ አስተያየታችሁን በዋትሳፕ ላኩልን። ወደ ቀዳሚው ዘገባ እንሻገር። ኢትዮጵያ በዓለም ላይ ካሉና እጅግ አነስተኛ የሆነ የጤና ባለሙያ ካለባቸው ሀገራት መካከል አንዷ ናት። ይሁንና ከቅርብ ጊዜ ወዲህ የህክምና ባለሙያዎች ስራ አጥ እየሆኑ ቅሬታቸውንም እያቀረቡ ይገኛሉ። ከዚህ በመነሳት ኤደን ገረመው ለዛሬ ሁለት ስራ አጥ የሆኑ ወጣት የህክምና ባለሙያዎችንና የጤና ሚኒስቴርን ምላሽ ይዛ ቀጣዩን መሰናዶ አሰናድታለች። እንደሚከተለው ይቀርባል። ኢትዮጵያ ውስጥ አንድ የህክምና ባለሙያ ለአንድ ሺ ሰውና ከዚያ በላይ ነው የሚዳረሰው። አብዛኛውን ጊዜም የህክምና ስርዓቱ በባለሙያ እጥረት ይፈተናል። ይህንን ተግዳሮት ለማሸነፍ መንግስት የህክምና ትምህርት ቤቶች እንዲስፋፉ እየሰራ ቢሆንም ከዚህ ቀደም በጤና ሚኒስቴር በኩል ሲካሄድ የቆየው የተመራቂ የጤና ባለሙያዎች ድልደላ ከቆመ በኋላ ግን እጅግ ብዙ ወጣት ተመራቂ ሐኪሞች በስራ አጥነት እየተጉላሉ ይገኛሉ። ዶክተር ኤርሚያስ ጀሩ ዓመት ወጣት ሲሆን የፋርማሲ የፋርማሲና የአጠቃላይ ህክምና ዲግሪዎች አሉት። ነገር ግን በስራ አጥነት እየተጎላላሁ ነው ይላል። አክቹዋሊ ብዙ በተለይ በፋርማሲ ይወጣል ብላይ ያደረጋለሁ አልበዙንም ደሞ በጣም እከታተላለሁ እና ቢያንስ እዚህ ከመጣው አምስት ስድስት በፋርማሲ በኢንጂነሪንግም እንደዛው ፈተናውን እንፈተናለን። ለኢንተርቪው ጠሩናል። ኢንተርቪውን በቃ አሪፍ ነው ብለሽ ካለሽ በኋላ എന്തേണ്ടി എന്ത് എന്ത് വിശ്രാദിന കാർഡ് አንዱ ደግሞ የድራይቪንግ ላይሰንስ የሆነች ለየት ያለች ስኪል ሚጠይቁና በዛ አንዳንድ ኳሊፋይ አለሆን ምና በህክምናውም ያው አብዛኛው ህክምና በአሁን ጊዜ ምደባ የለም፣ ግን አሁን በቅርብ ለክልሎች ስልጣኑ ተሰጥቶ ክልሎች እየራሳቸውን ተማሪዎች መመደብ ጀምረዋል። ይህም አክቸራሊ አፕላይ አድርጌያለሁ በኦሮሚያ ክልል እንግዲህ ምደባው ወደፊት ይሆናል ብዬ አስባለሁ። እንግዲህ እንደ እግዚአብሔር ፍቃድ፣ ሌሎችም ግን ያው አፕላይ ከማድረግ ምክናል ሁሉም በተመሳሳይ የባህር ዳር ነዋሪ የሆነው ዶክተር እንግዳየሁ ግርማ የህክምና ባለሙያዎች ከወራት በፊት በባህር ዳር ቅሬታቸውን ለመንግስት ያሰሙ ሲሆን፣ ስራ አጥነቱን ያባባሰው በክልሎች ደረጃ የሚወሰዱ ቋንቋን መሰረት ያደረጉ መመዘኛዎች ናቸው ይላል። ህክምና ህይወት ውስጥ ወይም ደግሞ ህክምና ትምህርት ቤት ውስጥ ህክምና በኢንተርናሽናል ላንግዌጅ እንግሊዘኛ የምንማረው ና ቆማል የሚታሰበው በእንግሊዝኛ እስከሆነ ድረስ የትን ቦታ ያለች ማከም እንደልች ነው። አለም ኢትዮጵያ ውስጥ አፍሪካ ውስጥ እንደ የትኛው ኮንቲነት የትኛው ኢንተርናሽናል ሜዲካል ዶክተር ቦርደር የለው። ይህ ነገር ያው እንግዲህ ለቲካው ችግር ያመጣው ጦስ ይመስለኛል። ከዛ በኋላ የመጡ ክፍተት ሰባ ና የአማራ ክልል ልጆች ያው አማረኛ ነው እንግሊዝኛ በቀጠል ሌሎችን ቋንቋ ትግረኛ ሆነ ኦሮመኛ ወይም ሌሎችን ቋንቋዎች አይችል አብዛኛው እና በዛ ምክንያት ለምሳሌ ኦሮሚያ ላይ ያወጡት ማስታወቂያ ላይ ተሾከ ሆነ በሚዲያ እንትል ብሎ ነበረ። ኦሮምኛ መናገር፣ ማንበብ፣ መስማት፣ መጻፍ የሚችል ይል ነበር እና የ አንድ ሺ ሐኪም አወጡ ነበር ማስታወቂያ በቅርቡ ከሁለት ወር በፊት አካባቢ እንደዛ ነው። ሚዳያን መስፈርት የሚያሟላ የትኛውም ሐኪም ማለት አማራ ክልልም ሆነ ኦሮሚያ ውስጥ ማነው ከአዲስ አበባ ውስጥ ለሰው ሄዶ ተወዳድሮ ማለት መግባት ይችላል ብያል አስሞ መስል ያን የነበረው ክስተት ፕላስ ደግሞ በዋናነት ትልቁ ችግር የነበረው የበጀት ችግር ነው። ኖርማል ብለው ጥያቄ ስንጠይቃቸው ምላሽ የሚሰጡ የበጀት ችግር እንደነበረ ነበር የሚነሳው ጥያቄ እና ኖርማሊ በዋናነት ዋናው ችግሩ የመጣ ብዙ ጊዜ ያ በሚዲያ ለመግለጽ ሞክረናል። እና ጤና ጥበቃ ወደ ክልሎች የሀኪሞች ምደባስ እና የዲሴምበር ላይ ሲሆን ችግሩ ሀፍ ነው አደረገ ማለት አሁን ላይ ባለው ሁኔታ በክልልሽ እንትወሰኝ ነው። ዶክተር እንግዳየው ከወራት በፊት ላቀረቡት ቅሬታ የጤና ሚኒስቴርና የክልሉ ጤና ቢሮዎች በጋራ ለሶስት ወራት የሚቆይ ቅጥር ማድረጋቸውን አስታውሶ ነገር ግን ይሄ ቅጥር የሚቆየው እስከ ሰኔ ሰላሳ በመሆኑ ዘላቂ መፍትሄ ያስፈልገዋል። ከዚህ በኋላ በቀጣይ ምን እንደሚሆን አናውቅም ይላል። ሰላማዊ ሰልፉን ስናደርግ ከሀገራዊ ፖለቲካል ሹ አንጻር ሰላማዊ ሰልፉ ማድረግ አልተፈለገም ነበር። እንደ ሀኪምም እንዳጠቃላይ በሰላማዊ መልኩ እንዲፈታ ነበር ያዛኝ ሀኪም ፍላጎት ካለው የፖለቲካል

ሁለቱ ወደ ውጭ ሀገር አክደ የምንሰራበት ሁኔታ ተመቻችሁልን ነው ሁለተኛው ያቻችን የነበረው ሶስተኛው የነበረው አጠቃላይ እንደ ህክምናውም ህብር ጤናው ማግኘት ይቻላለበት ሆስፒታሎቹ አብዛኛው በቂ አይደሉም ኢንቨስቲጌሽንን ማኔጅመንቱ ወይም የሜዲኬሽኖቹ እነሱ እነሱን ነገሮች በደንብ የተሟሉ መሆን መቻል አለባቸው አራተኛው እና የመጨረሻችን በዋናነትም የቅጥር የስራ አጥነት ሀኪም ሀኪም ስራ አጥ መሆን አለበት ወይ ስለዚህ አንድ አመት ሁለት አመት የተቀመጠ አንድ አመት ተቀመጠ እየቀጠለ ከአንድ አመት ሁለት አመት እያለቀ ለሱ በራሱ ሙያውን እያጠፋ ይሄዳል። እና ይህ ነገር እንዴት ታስቦበት ነው እንደ መንግስት የሚል ነው። እና እነዚህን ጥያቄዎች ነበር የጠየቅ ነው የነበረው ከዛ ሪስፖንስ ያገኘ ጥና ጥበቃም ያሮከልያ ቃሌ ጥያቄዎችን በተወሰነ መልኩ በኮንትራት መልኩ ምላሽ ለመስጠት የሞከሩ ይመስላል። ግን አትጋቢ አይደለም። በኮንትራት መልኩ ለሶስት ወር ኮንትራት የሚል ነው ሶስት ወር ኮንትራት ብለው ለእኛ ለአማራ ክልል አሁን ሁለት መቶ አስራ ሰባት ሀኪም በእነሱ ማለትም አሁን በኮንትራት ውስጥ ነው ያለውት እሱ የጤና ጣቢያዎቹ ተመድቧል በኮንትራት ስም ነው። ግን እኔ አሁን ኮንትራት የሚለው እስከ ሰኔ ሰላሳ ነው የሚለው እና ከሰኔ ሰላሳ በኋላ ምን አይነት ለማስቀጠል አስበዋል የሚለውን ጥያቄ እንደ ጥያቄ ገና እንዲሁም ለማንሳት እያሰብን ያለነው ጉዳይ ነው። ጥያቄ ውስጥ ላይ ነው ከሰኔ ሰላሳ በኋላ እንደገና ተመልሶ ስርአትነት ነው ወይ ወይ እንደ ጤና ጥበቃ ማስከተል የፈለጉት ነገር አለ ወይ ሌላ ምን ያሰቡት ነገር አለ ሚለው ቀጣይነቱ ላይ ምን አስቧል የሚለው ጥያቄያቸው። ከዚህ በተጨማሪም ወጣቶቹ በራሳቸው ተደራጅተው እንዳይሰሩ የሶስት አመት የስራ ልምድ አስፈላጊ መሆኑ ስራ ፈጣሪ ከመሆን እንዳገዳቸውም ገልጸዋል። እነዚህን ጥያቄዎች ይዘን በጤና ሚኒስቴር ያነጋገር ናቸው የሰው ሃብት ልማት ዳይሬክተር አሰግድ ሳሙኤል በአሁን ሰአት ምንም እንኳን በቂ የሚባል የሰው ሀይል ባይኖርም ባለው የበጀት እጥረት የተነሳ ግን ያሉትንም ስራ ማስያዙ ላይ ተግዳሮት ገጥሞናል፣ ይላሉ። አጠቃላይ ለሀገር በጥለኛ አሁን ሰፋር ከሚባሉት ሀገራት ሰታ ነ ያለ ነው እና ከዛ አንጻር የሚጠበቅብን የጤና ባለሙያ በስብጥር በአይነት ብናነሳው ከተቀመጡ ግሎባል ስታንዳርዶች የዓለም ሚዲያ ድርጅት ኤስፒጂ የሚባለው ኮሚትመንት ዩኒቨርሳል ሄልዝ ካቨሬጅ ከምንላቸው አንጻር ውስጥ የቀመጠውን ስታንዳርድ ሚኒመሙን የሚያሟላ ና አሁን እያደገ ካለው የጤና ፍላጎት ጻፍ በቂ ባለሙያ ያለን ብለን መናገር አንችልም። ሌላ ባለሙያ ያለ መዘር የሚያስ አይናት በደንብ ያደገ ስላልሆነ ባለሙያዎች ወደ ስራ ማስገባት ላይ ያው ተግዳሮ ታገ። በአጠቃላይ ያለውን ችግር እንደ ተቋም ማስተዋላቸውን የሚናገሩት ዳይሬክተሩ ከስራ እድል ፈጠራ ኮሚሽን ጋር በመሆን መፍትሄው ላይም እየሰሩ መሆናቸውን ይናገራሉ። በመንግስት ተቋማት በመደበኛነት የሚሰሩ እንዳለ ሆኖ ከባድል ፈጠራ ኮሚሽን ጋር በጋራ በመሆን የጀመር ናቸው ስራዎች አሉት። የመጀመሪያው በተለይ በግሩፕ ደረጃ ዜና ባለሙያዎች አንድ ላይ ሆነው ትራንስፋት የሚችሉበት ቶሎ የሚባል ደግሞ ብቻቸው ሆነው መስራት የሚችሏቸው ስራዎች፣ ከዛ ውጭ ፕላዛ የሚባል የተለያዩ ለምሳሌ ህንጻ ተከራይቶ የተለያዩ የህክምና አገልግሎት የሚሰጡባቸው፣ የቤት ለቤት ህክምና መስጠት የሚችሉባቸው፣ የቴሌሄል ህክምና አይነቶች

የሕክምና ባለሙያዎቹ በተለያዩ የሀገሪቱ ክልሎች የሚወጡ የስራ ማስታወቂያዎች ላይ የቋንቋ መመዘኛ በመቀመጡ ምክንያት የስራ እድሉን ማግኘት አለመቻላቸውን ማንሳታቸውን ተከትሎ ዳይሬክተሩ ምላሻቸውን ሰጥተዋል። እንግዲህ አሁን ሊያነሳሽን ጥያቄ በተመለከተ እንደ ፌዴራል እንግዲህ መስሪያ ቤት እንደ ጤና ሚኒስቴር እንደዛ አይነት ስምሪት የለም። ስለዚህ እኔ አለ የሚባልበት ቦታ ካለ ሜይ ቢ ደስነቂ ጥያቄው እንደዛ አይነት ኮንሰርን በቀረበባቸው ቦታዎች ቢቀር አይ ቲንክ ምን እንደሆነ ያለውን ምላሽ ማወቅ ይቻላል። ግን እንደ ጤና ሚኒስቴር እንደዚህ አይነት ምደባ አይደረገም። ምደባው ማንኛውም ጤና ባለሙያ አንኪን ሌላውን ባለሙያ በሁሉም የሀገሪቱ ክፍሎች መስራት የሚችልበት አሰራር ኖሮ እንዲሰራ ነው የተደረገ ከክልል ጤና ቢሮ

ሞር እንግዲህ ጥያቄውን ማቅረቡ እኔ አግባብ ነው ብያ። ዶክተሩ አክለውም የጤና ሚኒስቴር የበጀት አቅሙን እስኪያሻሽል ድረስም ወደ ከፍተኛ ተቋማት ለሕክምና ትምህርት የሚገቡ ተማሪዎችን ቁጥር መቀነሱንም አስታውቀዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለቀደመው ዘገባ እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ የሚተላለፉ ወጣቶችን የሚመለከት መርሃ ግብርም ነው። የዛሬው እንግዳችን ቋንቋ በህዝቦች መካከል የተዘረጋ ድልድይ እንደሆነ ያምናሉ። ይህንን ለመደገፍ በማሰብ ደግሞ ከቋንቋ ጋር የተያያዙ ስራዎችን ለአመታት ሲያከናውኑ ቆይተዋል። የቅርብ ጊዜ እንቅስቃሴያቸው ማህበራዊ መገናኛዎችን ለቋንቋ ማስተማሪያነት ለመዋል ያለመ ነው። ራሳቸውን ካስተዋውቁም በኋላ ተያያዥ ጉዳዮችን እንጨዋወታለን። ሙሉ ስሜ አምላኩ ቢክስ ሸቴ ይባላል። በስልጠና የእንግሊዝኛ መምህር ነበርኩኝ። በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በውጭ ቋንቋዎች እና ስነ ጽሁፍ እንዲሁም የሁለተኛ ዲግሪ እንግሊዝኛን እንደ ሁለተኛ ቋንቋ ማስተማር ወይም ስፒኪንግ ኢንግሊሽ ፎሪን ላንጉዌጅ የሚሉ ዲግሪዎችን ሰርቻለሁ። ከዛ በእንግሊዝኛ አስተማሪነት ለብዙ ጊዜ አገልግዬ ነበር። የእንግሊዝኛ አስተማሪነቱን ስተወው ወደ ትራንስሌሽን የዞርኩት በፈረንጆቹ አቆጣጠር ከ2011 ጀምሮ ሰራ ነበር። ያው አሁንም እየሰራው ነው ያለውት። ዛሬ አገናኘን ማህበራዊ መገናኛዎችን በመጠቀም የሚሰጡት ቋንቋን የማስተማር አገልግሎት ይሁን እንጂ በተለይ ከትርጉም ስራ ጋር በተገናኘ አመታትን የተሻገረ ልምድ አለውት። ካባ የተሰኘ ተቋሙ እንደ መሪ ቃል የተጠቀመውን ሀረግ ግርድፍ ትርጉም ለአንሳ ዚጋ ልምድ ያሰላል፣ ቋንቋዎች ድልድይ ይሆኑናል ይላል። ይህ አረግ እንዲስተላለፍ የፈለጉት መልእክት ምንድን ነው? አብዛኛውን የህይወታችን ስሪት ልምድ ነው ብዬ አምናለው እና አንድ ነገር ደጋግመን በሰራ ነው ቁጥር በዛ ላይ የተካን እንሆናለን። እና ልምድ ያሰላል ስል ደጋግመን የምንሰራውን ነገር እየወደድ ነው የምንሰራውን ነገር የተሻለ እንሰራዋለን፣ እየሰላ ይሄዳል። ቋንቋ ድልድይ ነው ስል ደግሞ ከምንም በላይ እኔ ቋንቋ አድናቂ ነኝ። ሙያዬ ቋንቋ ስለሆነ ብቻ ሳይሆን ሁሉ ነገሩን ስንመለከተው የሰው ልጅ ዋና መገለጫ ዋና መሳሪያ ነው፣ ለመግባቢያነት አልፎ ማንነትን የሚወስድ ነው። በቋንቋ ምክንያት ነው በዓለም ላይ የሚመጡ ልዩነቶችን እየተፈጠሩ ያሉት። አንድ ሰው የኔን ቋንቋ ሲናገር ከምንም በላይ እጆቼን ዘርግቼ እቀበለዋለሁ። በማላውቀው ቋንቋ ሲናገር ግን ጥርጣሬ ወይም ስጋት ነው የሚያድርብኝና ቋንቋ ድልድይ ነው። እንግሊዝኛ በመቻላችን ነው እዚህ አገር መስተን እዚህ አገር የምንሰራው እንግሊዝኛ ባንችል የኒ ያክል ብዙ መጓዝ አንችልም። እና ቋንቋ ድልድይ ነው። ትርጉም ስራ የምንሰራ ደግሞ የድልድዩ ገንቢዎች ነን። ከዚህ ቀደም ለውጭ ሀገራት ሰዎች የሚሆኑ አጫጭር የቋንቋ ማስተማሪያዎችንና ለሕጻናት የሚሆኑ ታሪኮችንም አሳትሟል። እነዚህም መጽሐፍት፣ ማዘጋጀት ከሌሎች መጽሐፍት የተለየ የሚጠይቀው የዝግጅት ጥንቃቄ አለው ወይ? የዝግጅት ሂደት ውስጥ ምን ይመስላል? ዘርስትልኝ ስላነሳው ሁለቱ የተለያዩ መጽሐፍቶች ናቸው። አንደኛው በግሌ የሰረውት ዛ ላይ ያለው አማርኛን እንደ ውጭ ቋንቋ የውጭ ዜጎች እንዲማሩት እንደገና ቅድም እንዳልኩት በዚህ ሀገር አዶፕት ተደርገው ከሀገራቸው ከቤተሰቦቻቸው ርቀው ያሉ ቋንቋቸውን እንዲማሩ ወይም ደግሞ የኢትዮጵያን የሆነ ነገርን እንዲማሩ የሚረዳ አማርኛ መማሪያ መጽሐፍ ሲሆን አማሪክ ፎር ፎሬነርስ እንደ ኢትዮጵያን ዲያስፖራ ብዬ መግቢያው በእንግሊዝኛ ልክ አስተማሪው በእንግሊዝኛ እንደሚያብራራ ሆኖ አማርኛ ቀስ በቀስ እየጨመረ እየጨመረ መሄድ መጀመሪያው አካባቢ በብዛት በእንግሊዝኛ እየገለጸ ከዛ ወደ መሀል እያወቁ እየገባቸው ሲሄድ አማርኛ እየበዛ የሚሄድ የተለየ መጽሐፍ ነው እሱ። አማዞን ዶትካም ላይ ይገኛል። እዚህ ኮሎራዶ ውስጥ ደግሞ በሀበሻ ስቶሮች ውስጥም አለ። ሁለተኛው ደግሞ በበጎ ፈቃድ የምሰራው ነው። ምንም የሚከፈለኝ አይደለም። ሁለተኛው ኦፕን ሄርትስ ቢግ ድሪምስ የሚባል ተቀማጭነቱን እዚህ አሜሪካ ያደረገ የበጎ አድራጎት ድርጅት የልጆችን መጽሐፍ በእንግሊዝኛና በአማርኛ፣ በእንግሊዝኛና በኦሮምኛ፣ በእንግሊዝኛና በትግርኛ እንዲሁም በሌሎች የኢትዮጵያ ቋንቋዎች ባይሊንጓል አድርጎ እያሳተመ ወደ ኢትዮጵያ ያሰራጫል እና ለዛ ከሁለት ሺህ አስራ ሰባት ጀምሮ እስካሁን ድረስ ከመቶ መጽሐፍት በላይ አሳትመዋል። ከነዛ ውስጥ ያው ሌሎች ትራንስሌተሮችም ሌሎች ተርጓሚዎችም አሉ። ሲጀምሩ ጀምሮ አብሬ የነበርኩኝ ሌሎችንም የትግርኛ የኦሮምኛም ተርጓሚዎች እንዲያገኙ አድርጌ በበጎ ፈቃድ የምሰራው ነው። ያ የሁለተኛው የመጽሐፍት አይነት። በቅርቡ ደግሞ ማህበራዊ መገናኛዎችን በመጠቀም የቋንቋ ትምህርት የሚሰጥ አገልግሎት ጀምረዋል። ይህን አገልግሎት ለመጀመር ምን አነሳሰውት? ሁለት ነገሮች ናቸው። የመጀመሪያው ቅድም እንዳልኩት አማርኛን ኢትዮጵያን ጀምሮ አስተምር ነበር። ለምሳሌ ለቮለንቲርስ የኮሪያን የእርዳታ ድርጅት ሰራተኞች ኮይካ የሚባል ድርጅት ኮሪያውያንን ወደ ኢትዮጵያ ሲያመጣ፣ አሜሪካውያን ብሪቲሽዎች ወደ ኢትዮጵያ ሲመጡ ቋንቋውን በተወሰነ ደረጃ ለመማር ይፈልጋሉ እና እዛ ጀምሮ አስተምር ነበር ከዛ በኋላም እንዲሁ በተለያዩ አጋጣሚዎች አስተምር ነበር እና ይሄንን ኮቪድ ሲመጣ ደግሞ ሁሉም ነገር ሲዘጋጋና ቤት ስንቀመጥ ይሄን የምሰራውን ነገር በዩቲውብ እስኪ ልሞክር፣ በዩቲውብ ልጀምር ብዬ ልክ የዛሬ ዓመት አካባቢ ነው የጀመርኩት። የተወሰኑ ነገሮችን እየቀደው ልክ ማስተምረውን ማቴሪያሎች መጽሐፍን ተጠቅሜ በመጀመሪያ አካባቢ ምናልባት ሁለት ቪዲዮዎች መጽሐፍን ማስተዋወቅ ነበር የጀመርኩት። እየገፋ መጥቶ አሁን በቅርቡ ደግሞ ለልጆች መጽሐፍ ማንበብ ጀምር ያለው ዩቲብ ላይ ከማህበራዊ መገናኛ ሰዎች ጋር የሚያገናኙት አዲስ አሰራር ይዘው ብቅ ሲሉ ምን አዲስ ነገር ተማሩበት? ምንስ ፈታኝ ሆነባችሁት? እውነት ነው፣ ፈታኝ ነው። በተለይ የቴክኖሎጂ ጉዳይ ከልጅነት ይዘነው ያልመጣነው ነገር ወይም ደግሞ እንደ ሙያ ያያዝነው ስላልሆነ ቪዲዮን ለመቅዳት ከበድ የሚሉ ነገሮች ነበሩ፣ ቴክኒካሊ ጥራቱን ለመጠበቅ ግን። በሂደት ነው እየተሻሻለ የሚመጣው የመጀመሪያ ሁለት ሶስት ቪዲዮዎች ምንም ጥራት ያልነበራቸው በፍሪ አፕ ተጠቅሜ ነበር። ከዛ በኋላ ቅድም እንዳልነው ተሞክሮው ልምድ ያሰላል፣ ኤክስፒሪንስ ሻርፕንስ ነው። ደጋግሜ በምሰራበት ሂደት ብዙ ነገሮችን ተማርኩኝ። በነፃ ተጠቀምበት የነበረውን አፕ ከፍዬ የተሻለ አፕግሬድ አድርጌ እንደገና ደግሞ ከሰራዋቸው ጥራቱን እያየውኝ፣ ከዛ በተሻለ ነገሮችን እያስተካከልኩኝ የመማሪያ ሂደት ነው። ለራሴም እየተማርኩበት ያለ ነገር ነው። እንግዲህ እርስዎ ነዋሪነቶ በዩናይትድ ስቴትስ ነው። በርካታ ትውልድ ኢትዮጵያውያን የሚኖሩበት ሀገር እንደሆኑ ይታወቃል። የሀገራቸውን ቋንቋ ለመማር ያላቸው ዝግጁነት ምን ያክል ነው? እርስዎ በሚያዘጋጃቸው ማስተማሪያዎች ዙሪያስ ምን አስተያየት ሰጥተውት ያውቃሉ? አገሩ ብዙ ኢትዮጵያውያን አሉበት። ልጆች አማርኛን ወይም የሀገራቸውን ቋንቋ የሚማሩበት አጋጣሚ ብዙ የለም። ብዙ ወላጆች አስተያየት ሰጥተውኛል። በተለይ አሁን ያዘጋጀሁት መጽሐፍ ማንበብ መጽሐፍ ለቻሉ ከፍ ላሉ ልጆች ነው፣ ትምህርት ቤት ለገቡ እንግሊዝኛው ገብቷቸው እንግሊዝኛው በሚለው መሰረት አማርኛውን ለመማር የሚችሉ ልጆች እንዲጠቀሙበት ሆኖ የተዘጋጀ ነው። ትንንሽ ልጆች ደግሞ በእድሜ ትምህርት ቤት ገና ላልገቡ ከቤት ጀምረው አሁን የሚማሩበት መጽሐፍ ቢዘጋጅ የሚል አስተያየት ሰጥተውኛል። እንደገና እዚህ አሁን ዩቲዩብ ላይም በጀመርኩት ጥሩ ጥሩ ማበረታቻ ነው እያገኘ ያለሁት። ምክንያቱም በተለይ ዩቲዩቡ ልጆች ብዙ ጊዜ ኤሌክትሮኒክስ ላይ ናቸው፣ ስልክ ላይ፣ አይፓድ ላይ፣ ታብሌት ላይ ናቸው ብዙውን ጊዜ የሚያሳልፉት እና በዛ መንገድ እንዲማሩ ስለሚረዳቸው በጣም ጥሩ ጥሩ አስተያየት ነው እየተሰጠኝ ያለው። አበረታች ነው። ምክንያቱም ይህን ለመደገፍ ተቋማት የሉም። እንደገና ደግሞ ጊዜም በራሳቸው እንዳያስተምሩ ወላጆች ጊዜውም የላቸውም፣ የሚታወቅ ነው። ከመለየታችን በፊት እንግዲህ አሁን ወደ ማህበራዊ መገናኛዎቹ ዞር ብለው በሱ መንገድ ቋንቋ ለማስተማር ጥረት እያደረጉ ነው። በመጪ ዘመን ይህን አገልግሎት ለማሳደግና ለማስፋፋት ያሰቡት እቅድ አለ ወይ? አዎ ያው እንደ ተደራቢ ስራ ስለሚሰራ ይሄ እሁድ ቅዳሜ ተጠብቆ ወይም ደግሞ ከስራ ሰዓት ውጭ ይሰራ ስራ ስለሆነ ጊዜ ይፈልጋል ሰው ያቅዳል እግዚአብሔር እና ጊዜ ስራውን ይሰሩታል ከዛ አንፃር የዩትዩብ ቻናል አለኝ እንዲሁ ደግሞ የቴሌግራም ቻናል እየከፈትኩ ነው የህፃናት መጽሐፍትን እየመረጥኩኝ እያሰባሰብኩኝ በዩቲብ ላይ እያነበብኩ ህፃናት አብረው እንዲያነቡ በሁለቱም ነው የሚሆነው በድምፅ አነባለው እነሱ ደግሞ ገጹን ያያሉ አብረው ይከተሉኛል እንደዛ እያደረግኩ በዛ ላይ ለመግፋት አስባለሁ። እንዲሁ ደግሞ ጊዜውና አቅሙ ካለኝ የልጆች መጽሐፍት ተጨማሪ መጽሐፍትን መጽሐፍ መተርጎም ፍላጎቴ ነው። እጅግ በጣም አመሰግናለሁ አቶ አምላኩ ቢክስ ስለ ትርጉም ስራ እንዲሁም ደግሞ በቅርቡ ስለጀመሩት የበይነ መረብ ላይ ወይም የማህበራዊ መገናኛዎች ላይ የቋንቋ ማስተማር አገልግሎት ለአድማጮች ስላጋሩልን በእጅጉ አመሰግናለሁ። ቀሪ ዘመኑ ሁሉ በስኬት እንዲታጀብ እመኝልዎታለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። Hãy subscribe cho bất አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። ሀብታሙ ስዩም መሰናደውን በመምራት ኤልያስ አስማረ ደግሞ ቅንብሩን በመከወን አብረናችሁ አምሽተናል። የነገ ሰው ይበለን። ተናደሩ